ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የማክሰኞ ግንቦት 18 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት አየነና ሰለሞን ክፍሌንን። ለምሽቱ ያሉንን ዘገባዎች እናስተዋውቅ። የአፍሪቃ ኅብረት የምርጫ ታዛቢዎች ልዑካን ቡድን ይህ ምርጫ ለኢትዮጵያ ሕዝብ ምርጫው በድምፅ መስጫ ጣቢያ ለመግለጽ እድል የሰጠው ነበርና የተካሄደው የፓርላማ ምርጫ የተረጋጋ ሰላማዊና ሊታመን የሚችል ነው ሲል ደምድሟል። የአፍሪካ ህብረት የምርጫ ታዛቢ ልዑካን ቡድን መሪ ሂፊኬፑንዬ ፖሃምባ በኢትዮጵያ ስለተካሄደው ምርጫ ከሰጡት የመጀመሪያ ዘገባ የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። ለምሳሌ ፕሮፌሰር በየነ ጴጥሮስን እና የኢህአዴጉን እጩ አቶ ዮሴፍ ዳይሞን ብንመለከት በዜሮ አንድ ሀ የምርጫ ጣቢያ አንድ ሺ ሀምሳ አንድ ለአንድ መቶ ሰባ አንድ በጌዶ አካባቢ የምርጫ ጣቢያ የኢህአዴጓ ወይዘሮ አስቴር ዳዊት ሾጤ ሰባት መቶ ሀያ አራት ድምጽ ሲያገኙ ተቃዋሚ ፓርቲዎች ዜሮ ነው ያገኙት አምስቱም። ምርጫዎቹን እየዘገበ የሚገኘው ባልደረባችን ሄኖክ ሰማእግዜር በየጣቢያው ከተለጠፉት ውጤቶች በመነሳት እያካፈለን ነው። ወደ ኋላ ላይ እናቀርበዋለን። ከአውሮፓ ፓርላማ አባል አና ጎሜሽ የሰጡትንና ትላንት በከፊል በሰዓት ጥበት ያቀረብነውን አስተያየት ሙሉን ለሁለተኛው አጋማሽ ይዘነዋል። የዞን ዘጠኝ ብሎገሮች የዛሬ የፍርድ ቤት ውሎና አልሸባብ ኬንያ ውስጥ እንደገና ጥቃት ማድረሱን የተመለከቱ ዘገባዎች አሉን። ንጉሡ ታምሬ ፕሮግራማችንን ይመራል። አሁን የዓለም ዜና ይቀርባል። ተጠርጣሪ የአልሻባብ ነውጠኞች ሶማሊያ ድንበር አቅራቢያ ቅኝት ላይ በተሰማሩ ፖሊሶች ላይ ጥቃት አድርሰው አንድ መኮንን መገደሉንና ሌሎች በርካታ ፖሊሶች መጎዳታቸውን የኬንያ ፖሊስ አስታወቀ። ባለሥልጣናት እንደገለጹት ጥቃቱ የደረሰው ትላንት ማታ ዩምቢስ መንደር ውስጥ አንድ የፖሊስ መኪና በተቀበረ ፈንጂ ላይ ሲያልፍ በትንሹ ሦስት መኮንኖች ከተጎዱ በኋላ ነው። ከዚያም ጉዳት የደረሰባቸውን ለመርዳት የደረሱ ሌሎች ፖሊሶች ላይ ጥቃት በመከፈቱ ከባድ የተኩስ ልውውጥ ተካሂዷል ተብሏል። የጋሪሳ ወረዳ ፖሊስ አዛዥ አብዱራሺድ አብዱላሂ ለቪኦኤ እንደተናገሩት በተኩስ ልውውጡ ወቅት አንድ ፖሊስ ተገድሎ ሌሎች ሁለት ቆስለዋል። ጋሪሳ ከአንድ ወር በፊት አልሻባብ በአንድ ኮሌጅ ላይ ጥቃት አድርሶ 148 ተማሪዎችን የገደለበት ስፍራ ነው። አልሻባብ በትላንቱ ጥቃት ሀያ ፖሊሶች ተገድለዋል ይላል። ፖሊስና የአካባቢው ባለሥልጣናት ግን ያስተባብላሉ። አድማጮች፣ በዚህ ዜና ላይ መጽሔት ወደ ኋላ በስፋት ይመለስበታል። ማሊዋ ዋና ከተማ ውስጥ የባንግላዴሽ ሰላም አስከባሪዎች በታጣቂዎች ተገደሉ። ግድያው የተፈጸመው ትናንት ሰኞ ዋና ከተማዋ ባማኮ ውስጥ ሲሆን ሌሎችም በአደጋው እንደቆሰሉ ተነግሯል። ከባማኮ የደረሰንን የካተሪና ሆዥን ዘገባ አዲሱ አበባ ያቀርባል። የሰላም አስከባሪዎቹ የባንግላዴሹ የተባበሩት መንግስታት ድርጅት ልዑካን አባላት ናቸው። አደጋው የደረሰውም ከአውሮፕላን ጣቢያ ወደ ከተማዋ ሲያመሩ ማንነታቸው ያልታወቀ ታጣቂዎች በከፈቱባቸው የተኩስ እሩምታ ነው። አንደኛው ሰላም አስከባሪ ወዲያውኑ ሲሞቱ፣ ሌሎቹ ደግሞ ወደ ሐኪም ቤት ተወስደዋል ሲል አንድ በስፍራው የነበረ እማኝ ተናግሯል። ይህ የትናንቱ ጥቃት በሳምንት ጊዜ ውስጥ በድጋሚ የደረሰ ሲሆን ከአምስት ቀናት አስቀድሞ አንድ ታጣቂ በተባበሩት መንግሥታት ድርጅት መኖሪያ አካባቢ ተኩስ ከፍቶ ጥቃት እንዳካሄደው ተመዝግቧል። ያ ጥቃት በዋና ከተማዋ በባማኮ በሚገኘው በፋሶካኑ ቀዬ ነው የተካሄደው። ከአርባ በላይ ሞተው ከአንድ መቶ በላይ የቆሰሉባት ማሊ በአሁኑ ወቅት በሰላም አስከባሪዎች ላይ ከፍተኛ ጥቃት ከሚደርስባቸው የዓለማችን ክፍሎች አንዱ ሆናለች። መሐሙዱ ኮሊባሊ የሴቼንቶ ማለት የታክሲ ሾፌር ነው። ጥቃቱ በተባበሩት መንግስታት ድርጅት የሰላም አስከባሪዎች ላይ ማነጣጠሩ አላስደነቀውም። ማሐሙዱ እንደሚለው ይሄ የማሊ ሕዝብ ችግር ስለሆነ መፍትሄውም በማሊ ሕዝብ እጅ ነው እንጂ በሌላ የውጭ ወገን የሚፈታ አይደለም። የተባበሩት መንግስታት ድርጅትም መፍትሄ አይሆንም። እነርሱ ወዲህ የመጡት የራሳቸውን ሥራ ለመስራት እንጂ ለማሊ ሕዝብ ጥቅም አይደለም። ይህ ሁሉ ሆኖም መሐሙዱ ጥቃቱን በጽኑ ያወግዛል። ሆኖም አላስደነቀውም። ዋና ከተማዋ ውስጥ ጥቃቶች እምብዛም ባልሆኑበት ወይም በማይታዩበት ሁኔታ አማጽያኑ በሰሜን ያሉትን የተባበሩት መንግስታት አባላት እያጠቁ መሆናቸው ይነገራል። ያ አካባቢ ደግሞ በመንግስቱና በተዋሬ ሽምቅ ተዋጊዎች መካከል ጦርነት የሚካሄድበት ስፍራ ነው። እስላማዊ ነውጠኞችም በዚያ አካባቢ የተለያዩ ጥቃቶች ማካሄዳቸው አልቀረም። የኢራቅ መንግስት ምዕራባዊ የአምባር ክፍለ ግዛትን ከእስላማዊ መንግስት ነውጠኞች አስለቅቆ ለመያዝ ዘመቻ መክፈቱን አስታወቀ። ይህ መግለጫ ዛሬ በመንግስቱ ቴሌቪዥን የተሰጠው ሙስሊም ነውጠኞች ዋና ከተማዋን ራማዲን ከተቆጣጠሩ ሁለት ሳምንት ባልሞላው ጊዜ ነው። ራማዲ በተቃዋሚዎቹ እጅ ከወደቀች ጀምሮ የኢራቅ ወታደሮችና የመንግስቱ ደጋፊ ሚሊሻዎች ከከተማዋ በስተ ምስራቅ ተሰብስበው የብዙሃኑ ሱኒ መቀመጫ የሆነችውን ክፍለ ሀገር ለማስለቀቅ እየተዘጋጁ ነው ተብሏል። አምባር ከዋና ከተማዋ ባግዳድ በስተ ምዕራብ የሚገኝ ስፋት ያለው በረሃማ ግዛት ሲሆን ከጎረቤት አገሮች ዮርዳኖስ፣ ሶሪያና ሳውዲ አረቢያ ጋር ይዋሰናል። እስላማዊ መንግሥት ነኝ እያለ ራሱን የሚጠራው ነውጠኛ ቡድን እንደ ፋሉጃ ያሉ ሌሎች ከተሞችን ጨምሮ አብዛኛውን የአምባር ግዛት ላለፈው አንድ ዓመት ተቆጣጥሯል። የኢራቅ ጠቅላይ ሚኒስትር ሄይደር አልአባዲ ትናንት ከቢቢሲ ጋር ባደረጉት ቃለ ምልልስ ራማዲ በሀገሪቱ ወታደሮች ይቅርታ በሀገሪቱ ወታደሮች ችሎታ ላይ እምነት አለኝ። ራማዲ በቀናት ጊዜ ውስጥ ነጻ ትወጣለች ብለዋል። የዩናይትድ ስቴትስ መከላከያ ሚኒስትር አሽካርተር የኢራቅ ወታደሮችን የመዋጋት ፍላጎት ጥያቄ ውስጥ ካስገቡ በኋላ ምክትል ፕሬዚደንት ጆ ባይደን ትላንት ለኢራቁ መሪ ስልክ ደውለው የሁለቱን ሀገሮች ግንኙነት ለማለሳለስ ሞክረዋል። ኢራን በስለላ የወነጀለችው የዋሽንግተን ፖስት ጋዜጣ ዘጋቢ የጄሰን ራዚያን የፍርድ ሂደት ዛሬ በዝግ ችሎት መሰማት ጀምሯል። መንግስታዊው የኢራን የዜና አገልግሎት ኢርና እንደዘገበው ክሱ መሰማት የጀመረው ብዙ ጊዜ የብሔራዊ ጸጥታ ጉዳዮችን በሚያዩ አብዮታዊ ፍርድ ቤት ነው። ባለፈው ሐምሌ ተይዞ በቁጥጥር ስር ከዋለ ጀምሮ ጋዜጠኛው ክስ ሳይመሰረትበትና ጠበቃ እንዳያየው ተከልክሎ ለወራት የቆየው በአያያዙ አስከፊነት በሚታወቀው ኢቨን በሚሉት ወህኒ ቤት ነው። በመጨረሻ አንድ ብቻ ለጥቂት ጊዜ ጠበቃ እንዲያነጋግረው አንዴ ብቻ ለጥቂት ጊዜ ጠበቃ እንዲያነጋግረው ተፈቅዶለት በስለላና ፕሮፓጋንዳ በማሰራጨት መከሰሱ ተገልጾለታል። የመንግስቱ ባለስልጣናት ጉዳዩን በዝግ ማየት የፈለጉት ከጸጥታ ጥበቃ ጋር በተያያዘ ሳይሆን ላቀረቡበት ክስ ምንም ማስረጃ የሌላቸው መሆኑን ስለሚያውቁት ነው ሲል የራዚያን ወንድም አስረድቷል። በዋሽንግተን ፖስትና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጄሰን ራዚያን በጋዜጠኝነት ስራው የፈጸመው ወንጀል የለም ሲሉ ከስር እንዲለቀቅ በተደጋጋሚ ጥሪ አስተላልፈዋል። ሲፒጄ ዓለም አቀፍ የጋዜጠኞች መብት ተሟጋቹ ድርጅትም ፍትህ ተጓሏል በማለት እንዲለቀቅ ተማጽኗል። አድማጮች የዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የአውስትራሊያ ጦር ሰራዊት 46 ጥገኝነት ፈላጊ ቪየትናማውያንን ለአንድ ወር ግድም ባህር ላይ ይዞ ካቆየና አጭር ቃለመጠይቅ ካደረገላቸው በኋላ ማመልከቻቸውን ውድቅ አድርጓል። የሀገሪቱን የድንበር ጸጥታ በበላይነት የሚቆጣጠሩት ሜጀር ጀነራል አንድሩ ቦርቴል ለምክር ቤት አባላቱ እንደተናገሩት የአውስትራሊያ ቃኝ መርከብ ያን ጀልባ ባህር ላይ የያዘው በመጋቢት አጋማሽ ነው። ቪየትናማውያኑ ዓለም አቀፉን ለስደተኞች የሚሰጥ ከለላ ጥያቄ አያሟሉም ሲሉ ባለሥልጣናቱ ተናግረዋል። ወንዶች፣ ሴቶችና ሕፃናቱ ለ40 ደቂቃ ያህል ጥያቄ ከተደረገላቸውና ቪየትናም ተመላሾቹን ለመቅጣት ከተስማማች በኋላ በአውስትራሊያ የባህር ኃይል መርከብ ወደ ሀገራቸው እንዲመለሱ ተደርጓል። አውስትራሊያ ጠቅላይ ሚኒስትር ቶኒ አበት እንደ አውሮፓን ዘመን አቆጣጠር በ2013 ስልጣን ከያዙ ወዲህ ብቻ 18 ከሌላ ፈላጊዎችን የያዙ ጀልባዎችን ወደ መጡበት መልሰናል ሲሉ የሀገሪቱን የድንበር ጸጥታ በበላይነት የሚቆጣጠሩት መጀር ጀኔራል አንድሩ ቦርቴል አስረድተዋል። ሩሲያ ዛሬ ሌላ አዲስ ዙር የአየር ኃይል ልምምድ መጀመሯ ታወቀ። ይህም ኔቶ ውጥረቱ ባየለበት በአርክቲክ ወታደራዊ ትርኢት እያካሄደ ካ ካለበት ጊዜ ጋር እንደገጠመ ነው የተነገረው። ሩሲያ ትናንት በጀመረችው የጦር ልምምድ 700 ያህል የጦር መሳሪያ አይነቶች ታይተዋል። 12000 ወታደሮችና 250 ተዋጊ አውሮፕላኖች ተሳትፈዋል። በዚህ ዕለት ከዩናይትድ ስቴትስና ከስምንት የአውሮፓ ሀገሮች የተላኩ 100 ተዋጊ ጀት አውሮፕላኖችና 400 ወታደሮች በ2015ቱ ማለት በዘንድሮ ማለት ነው የአርክቲክ ጦር ልምምድ ላይ መሳተፋቸው ታውቋል። የኖርዲክ ልምምድ እየተባለ የሚጠራው የዘንድሮ ዓመታዊ ወታደራዊ የጦር ልምምድ እስከ ግንቦት 23 ቀን ይቀጥላል ተብሏል። ከቮልጋ ወንዝ እስከ ሳይቤሪያ የሚደርሰውና በቀጥታ በፕሬዚደንት ቭላድሚር ፑቲን ትዕዛዝ የተጀመረው ነው የተባለው የሩሲያው የጦር ልምምድ ደግሞ እስከ ፊታችን ሐሙስ ድረስ ይዘልቃል ተብሏል። አምስቱን የኖርዲክ ሀገሮች ዴንማርክ፣ ፊንላንድ፣ አይስላንድ፣ ኖርዌይ እና ስዊድንን ጨምሮ በጠቅላላው ዘጠኝ ሀገሮች በድንበሮቻቸው አካባቢ የሩሲያ ኃይሎች እንቅስቃሴ ማየሉን በመግለጽ ወታደራዊ ትብብር ለማድረግ ቃል ገብተዋል። በመጨረሻው አድማጮች፣ ቻይና ወታደራዊ ጥንካሬዋን አጨቃጫቂውን የባህር ክልል ጨምሮ ከድንበሯ ውጭ እንደምታሰፋ ከጎረቤቶቿ ጋር ግን ፍጥጫ ውስጥ መግባት እንደማትፈልግ ዛሬ አስታውቃለች። የቻይና ካቢኔ በዚህ የፖሊሲ ሰነዱ የሕዝባዊ አርነት ሰራዊት ትኩረቱን ከክልሉ የአየር መከላከል ወደ ማጥቃትና መከላከል ያዞራል ብሏል። ሰነዱ ዛሬ ይፋ የሆነው ቤጂንግ በደቡብ ቻይና ባህር ላይ በምትገነባው ደሴት ሳቢያ ቻይናና ዩናይትድ ስቴትስ እየተወዛገቡ ባለበት ወቅት ነው። ቻይና የወሰደችው እርምጃ ባህሩ ላይ የግዛት ጥያቄ ከሚያነሱ ሌሎች ሀገሮችም ተቃውሞ አስነስቷል። መላው የደቡብ ቻይና ባህር ግዛት ይገባኛል የምትለው ቤጂንግ የዩናይትድ ስቴትስ አውሮፕላን የስለላ ተልእኮ በረራ በሰው ሰራሹ ደሴት አቅራቢያ ካካሄደ በኋላ ተቃውሞዋን በይፋ አቅርባለች። ለሰዓቱ ያለን ዜና ይኸው ነው። ክቡራትና ክቡራን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ1560 ኪሎ ሄርዝ በ22 ሜትር ባንድ በ13870 ኪሎ ሄርዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 18 2007 ዓ ም ምሽት ፕሮግራማችን ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ቁጥራቸው የበዛ ጋዜጠኞችን፣ ብሎገሮችንና የመብት ተሟጋቾችን በምታስር ሀገር ውስጥ ዲሞክራሲያዊ ምርጫዎች ሊካሄዱ ከቶ አይቻልም። አና ጎመሽ የአውሮፓ ፓርላማ አባል ናቸው። ኤሌክሽን ይደረጋል። ኢፒአርዲኤፍ ዶሚናንት ነው። ግን ይሄ ዶሚናንት የሆነው አይ ቲንክ ዊ ሹድ ቢ ኬርፉል ኢንታየርሊ ፖለቲካ ስፔሱ ተዘግቷል። ኦፖዚሽን አድራሽ ይደረጋል ብሎ መገምገም ትክክል አይደለም። ተቃዋሚ ሀይሉም ሪስፖንሲቢሊቲ መውሰድ አለበት። እኚኛው ቴዎድሮስ ዳኜ ይባላሉ። የደቡብ ሱዳን ፕሬዝደንት ልዩ አማካሪና የቀድሞ የአሜሪካ ኮንግረስ የአፍሪካ ስፔሻሊስት ናቸው። በሰአጥበት ምክንያት በትናንትና ዕለት በቅንጫቢ ነበር ያሰማ ነው። በሁለተኛው አጋማሽ ሙሉ ዝግጅት ይቀርባል። አሁኑ ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ የአፍሪካ ሕብረት የምርጫ ታዛቢዎች ስላለፈው እሁድ የኢትዮጵያ ጠቅላላ ምርጫ ቅይጥ አመለካከት የተንጸባረቀበት ግምገማ ሰጥተዋል። የታዛቢው ቡድን መሪ ሆፊክፑንዬ ፖሃምባ የተመለከቷቸውን ችግሮች ሲጠቁሙ የገዢው ፓርቲ ወገኖች በአንዳንድ የምርጫ ጣቢያዎች መራጮች ለመንግስት ድምፅ እንዲሰጡ ሲገፋፉ እንዳዩ ተናግረዋል። ሆኖም የምርጫው ሂደት ሰላማዊና የሚታመን ነው ብለዋል። የተቃዋሚ ፓርቲዎች ከምርጫው አስቀድሞ የውድድር መስኩን ለሁሉም እኩል ባለማድረግ መንግስትን ሲከሱ ነበር። እኩል አያደርግም ብለው መንግስትን ሲከሱ ነበር። ምርጫው የተቃዋሚ ታዛቢዎች የተዋከቡበትና የፍርሃት ድባብ የሰፈረበት ነው ተብሏል። 59 አፍሪካ ህብረት ታዛቢዎች ናቸው። 94 ሚሊዮን የህዝብ ብዛት ያላትን የኢትዮጵያን የምክር ቤት ምርጫ የታዘቡት አኒታ ፓዋል እና መለስካቸው አመሃ በአፍሪካ ህብረት የምርጫ ግምገማ ላይ የተሰጠውን መግለጫ ተከታትለው ነበር። ሁለት ሁለት አባላት ያሏቸው 29 ቡድኖች ታዛቢዎቹን ከአፋር ክልል በስተቀር በመላ ኢትዮጵያ ያሰማራው የአፍሪካ ህብረት የምርጫ ታዛቢ የሉካን ቡድን በምርጫ ሁለት 356 የምርጫ ጣቢያዎችን መመልከቱን ዛሬ ይፋ ባደረገው የመጀመሪያ ደረጃ ዘገባ አትቷል። እስከ ግንቦት 16 2007 ዓ ም የምርጫ ዕለት ያካሄደውን የትዝብት የመጀመሪያ ውጤትም ሲደመድም ምርጫው የረጋና ሰላማዊ ሊታመን የሚችል ነው ብሎታል። የቀድሞው የናሚቢያ ፕሬዚዳንትና የልኡካን ቡድኑ መሪ ሄፊኬፑኒ ፖሃምባ የአፍሪቃ ህብረት የምርጫ ታዛቢዎች ልኡካን ቡድን ይህ ምርጫ ለኢትዮጵያ ህዝብ ምርጫው በድምፅ መስጫ ጣቢያ ለመግለጥ ዕድል የሰጠው ነበርና የተካሄደው የፓርላማ ምርጫ የተረጋጋ ሰላማዊና ሊታመን የሚችል ነው ሲል ደምድሟል። ቡድኑ በዚህ የመጀመሪያ የትዝብት ዘገባው እንዳተተው ከምርጫው ዕለት በፊትና በምርጫው ዕለት የታዩ መልካም ክንውኖችም ሆኑ ጉድለቶችን አስተውያለሁ ይላል። የኢትዮጵያ ብሔራዊ ምርጫ ቦርድን ቴክኒካዊ ብቃት ቡድኑ አመስግኗል። ይሁንና የተማከለ የመራጮች መዝገብ አለመኖሩና የመራጮች መዝገቦች በየምርጫ ጣቢያዎቹ የተበታተኑ በመሆናቸው እንዲሁም እንዲሁም መዝገቦቹ የእጅ ጽሑፍ ስለሆኑ ለነጻ ታዛቢዎች፣ ለፓርቲዎች ሆነ ለማንኛውም ሌላ ባለድርሻ የመዝገቡን ይዘት መርምሮ ትክክለኛነቱን ለማረጋገጥ እጅግ አስቸጋሪ ያደርገዋል ይላል። በምርጫው ዕለት ተመለከትኳቸው ካላቸው ዋናውና ጉድለቶች አንዱ አንዳንድ የምርጫ ጣቢያዎች በሕግ ከተደነገገው ድምፅ የመስጫው ሰዓት በግማሽ ሰዓት ያህል ቀድመው መጀመራቸው ነው። ይህ ለመራጮቹ እኩል የመምረጫ ሰዓትን ሊነፍግ ይችላል። ሚስተር ፖሃማ መራጮች በመምረጥ መብታቸውን ለመጠቀም ያላቸውን ጉጉትና ፍላጎት ማየቱ የሚያበረታታ ቢሆንም የምርጫ ጣቢያዎችን ቀደም ብሎ መክፈት ግን ሁሉም መራጮች በአንድ አይነት ሰዓት መጀመር እንዳለባቸው የሚደነግገውን የእኩልነት መርህን አጠራጣሪ ሁኔታ ላይ የሚጥል ነው። ቡድኑ ከጎበኛቸው የምርጫ ጣቢያዎች መካከል 21.42 በመቶ በሚሆኑት ምርጫ ጣቢያዎች ኃላፊዎቹ የድምፅ መስጫ ኮረጂዎች ባዶነት በታዛቢዎች ፊት መረጋገጥ አለበት የሚለውን ድንጋጌ እንዳላከበሩም ዘገባው ይናገራል። ይህ ድርጊት ግልጽነትንና የመተማመን መንፈስን ይሸረሽራል ሲልም ያስጠነቅቃል። ከዚህ ሌላ ደግሞ ከምርጫ ቁሳቁስ ጋር የታየውን ጉድለት የቡድኑ መሪ እንዲህ አቅርበውታል። ይሁንና የልዑካን ቡድኑ የድምፅ መስጫ ወረቀቶች ተከታታይ ቁጥር እንዳልተሰጣቸው አስተውሏል። ደግሞም በተበታተኑ ልኮች ነበር የተናኙት። ይህ ደግሞ በተለይ መዝገብ ባለበት የምርጫ ሂደቶች ላይ የግልጽነትንና የተጠያቂነትን ጉዳይ ያስነሳል። የድምፅ መስጫ ኮረጆዎችን በተመለከተም በምርጫ ወቅት ሊከሰቱ የሚችሉ ጥርጣሬዎችንና አለመተማመንን ለማስቀረት ወይንም ለመቀነስ የሚያስችል አይደለም ሲል ቡድኑ ምልከታውን ያስረዳል። የቡድኑ መሪ ሄፊ ኬፑኒ ፖሃምባ የዚህ ምርጫ ባለድርሻ ሁሉ ወደፊት መደረግ አለበት ብሎ ቡድኑ የሚያምንበትን የሚያበረታታውንም አቅጣጫ አመልክተዋል። ኮግኒሰን ታብሌሽን ኦፍ ሪዛልት ኦንጎንግ በአሁኑ ጊዜ ውጤቶችን የመደመሩ ሥራ እየተከናወነ መሆኑን በመመልከት የአፍሪካ ኅብረት ታዛቢዎች ልዑካን ቡድን የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎች፣ ደጋፊዎቻቸውና መራጩ ሕዝብ ከምርጫ በፊትና በምርጫው ዕለት የነበረው ሰላማዊ ሁኔታ የነበረው ሰላማዊ ሁኔታ እንዲቀጥልና የድህረ ምርጫ ክርክሮችና አለመግባባቶች ቢኖሩ ሕጋዊ የአቤቱታ ማቅረቢያ መንገዶችን እንዲጠቀሙ ያበረታታል። የአፍሪካ ኅብረት የምርጫ ታዛቢዎች ልዑካን ቡድን የመጨረሻ ዘገባውን የመጨረሻው የምርጫ ውጤት በምርጫ ቦርድ ይፋ በተደረገ ሁለት ወራት ውስጥ እንደሚያወጣም ታውቋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተከበራችሁ አድማጮች የዕለቱን አብይ ርዕስ ነበር የሰማችሁት። የመጽሔት ትንታኔው ይቀጥላል። በሰሜን ምስራቅ ኬንያ ከሶማሊያ ጋር በሚዋሰነው ድንበር አጠገብ በሚገኝ ቦታ የአልሻባብ አማጽያን ትላንት ማታ አንድ የፖሊስ ቡድን እንዳጠቁ የኬንያ ፖሊሶች አስታውቀዋል። አንድ ፖሊስ እንደተገደለ የአሜሪካ ድምፅ ራዲዮ ዘጋቢ ጌብ ጆስሎ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍሳሄ ታቀርበዋለች። በአልሸባብነት የሚጠረጠሩ ታጣቂዎች በጋሪሳ ወረዳ ላይ በሚገኙት ፋፊና ዩምቢስ አካባቢ ቦታዎች ላይ በፖሊስ ጥበቃ ጣቢያ ላይ በከፈቱት ጥቃት አንድ ፖሊስ ሲገደል ቢያንስ አራት እንደቆሰሉ ባለሥልጣኖች ተናግረዋል። የአገር አስተዳደር ሚኒስቴር ቃል አቀባይ ሙዌንዳ እንጆካ ጥቃቱ የተጀመረው አንድ የፖሊስ መኪና የተቀበረ ፈንጂን በመታበት ወቅት ነው ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። ሌሎች ፖሊሶች አደጋ የገጠማቸውን ፖሊሶችና መኪናይቱን ለመርዳት በሄዱበት ወቅት አማጽያኑ የደፈጣ ጥቃት ከፈቱባቸው። እስላማውያኑ አማጽያን ባለፈው ወር በአካባቢው በሚገኘው ዩኒቨርሲቲ አብዛኞቹ ተማሪዎች የሆኑ 148 ሰዎችን በገደሉበት ወረዳ ነው የወቅቱ ጥቃት የተፈጸመው። ባለፈው ሳምንት የአልሸባብ አማጽያን የትላንቱ ጥቃት በደረሰበት ቦታ ላይ ሲሰብኩ እንደነበር ተዘግቧል። ከሞላ ጎደል የአልሸባብ አማጽያን ታይተዋል የሚል ጭምጭምታ ይሰማበት ወደ ነበረው የሶማሊያ ድንበር በሚጠጋው ቦታ ላይ ነው ጥቃቱ የተከፈተው። የአካባቢው ሚዲያ በገለጸው መሰረት አልሸባብ በጥቃቱ ከ ሀያ በላይ የሚሆኑ ፖሊሶች ተገለዋል ይላል። የጋሪሳ ወረዳ ኮሚሽነር ጄምስ ኪያንዳ ግን አንድ ፖሊስ በጥቃቱ በደረሰበት ጉዳት እንደ ሞተ ዛሬ ለአሜሪካ ድምጽ ሬዲዮ በስልክ አረጋግጠዋል። የገቡበት ያልታወቀ ፖሊሶች አሉ የሚለውን ወሬንም አስተባብለዋል። የገባበት ያልታወቀ ፖሊስ የለም፣ የተቀሩት ፖሊሶች ሁሉም ተገኝተዋል። ኮሚሽነሩ አያይዘውም በጥቃቱ ጉዳት የደረሰባቸው ተሽከርካሪዎች እንዳሉና ፖሊሶች አጥቂዎቹን እየተከታተሉ እንደሆነ ገልጸዋል። የኬንያ መንግስት በተለይም በጋሪሳ ዩኒቨርሲቲ ኮሌጅ ላይ ፍጅት ከተፈጸመ በኋላ አስተማማኝ ባልሆነው ሰሜን ምስራቅ ክልል የጸጥታ ጥበቃ ለማጠናከር ቃል ገብቶ ነበር። የአገር አስተዳደር ሚኒስቴር ቃል አቀባይ እንጂሆካ ታዲያ ባለሥልጣኖች በአካባቢው ተጨማሪ ኃይሎች መድበዋል፣ ይሁንና የጸጥታ ሁኔታን የማሻሻል ጉዳይ የረጅም ጊዜ ውጥን ነው ብለዋል። እንዲህ አይነቶቹ አማጽያን ቦታ እየቀያየሩ ይንቀሳቀሳሉ። የመልካ ምድራዊ አቀማመጡ ለመገናኛ አመቻ አይደለም። ስለሆነም የጸጥታ ሁኔታን የማጠናከሩ ጉዳይ የመሰረተ ልማት ዝርጋታን ይጠይቃል። ይህ ተግባር ደግሞ በአጭር ጊዜ የሚከናወን አይደለም። አልሸባብ በበኩሉ ኬንያ በደቡባዊ ሶማሊያ የምታካሄደው ወታደራዊ እንቅስቃሴን ለመበቀል በድንበሩ አካባቢ ጥቃት ማካሄዱን እንደሚቀጥል ተናግረዋል። ኬንያ ከአራት ዓመታት በፊት ወደ ሶማሊያ ወታደሮች የላከችው የአፍሪካ ህብረት ኃይሎች በአልሸባብ ላይ በሚያካሄዱት ውጊያ ለመርዳት እንደሆነ ይታወቃል። የማክሰኞ ምሽት የመጽሔት ክፍለ ጊዜ ዘገባዎችን ነው ያስደመጥናችሁ። የተከበራችሁ አድማጮች፣ የጦማሪያኑና የጋዜጠኞቹ የዛሬ ፍርድ ቤት ውሎን የተመለከተውን ዘገባ እንደደረሰን እናቀርባለን። አብራችሁን ቆዩ።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 ቀጣዩ ዘገባ ደርሶናል። ወደዛ እናልፋለን። ከአንድ ዓመት በላይ የእስር ጊዜ ያስቆጠሩት ስድስት ጦማርያንና ሦስት ጋዜጠኞች ዛሬ ፍርድ ቤት ቀርበው ነበር። ተቋርጦ የነበረው የምስክር መስማት ሂደትም ከአንድ ወር ከአስራ አምስት ቀን በኋላ መሰማት ቀጥሏል። የእነዚህ ወጣት ጦማሪያንና ጋዜጠኞች ጠበቃ አቶ አምሃ መኮንን የችሎቱ ውሎ እንዴት እንደነበር ለአዲስ አበባው ዘጋቢያችን መለስካቸው አምሃ ገልጸውለታል። አቶ ማ እንዴት ዋሉ? እግዚአብሔር ይመስገን። ሰላም ሰላም ዋላችሁ። ዛሬ የዘጠኙ ጦማሪና ጋዜጠኞች ጉዳይ እንደገና ተጀምሯል። እንዴት ነበረ ዛሬ የችሎቱ አካሄድ? ጉዳዩ መሰማት የቀጠለው ከወር ከአስራ አምስት ቀን አካባቢ በኋላ ነው። ዛሬም የቀጠለው አቃቤ ሕግ ቀሩኝ ያላቸውን ምስክሮች በማሰማት እና ኤግዚቢትነት ይዣቸዋ አለው ያላቸውን ሲዲዎች፣ እና ላፕቶፖች፣ ሞባይል ስልኮች እንዲህ በመሳሰሉ ከነሱ ጋር እነሱን ለማቅረብ እና ከእነሱ ጋር በተያያዘ ምስክርነት ለማሰማት በሚል ነው። ነገር ግን ዛሬ ያው አቃቤ ህግ ቀሩኝ ካላቸው አስራ ሁለት አስራ ሶስት አካባቢ ምስክሮች ውስጥ ዛሬ ማቅረብ የቻለው ሶስት ምስክር ብቻ ነው። አንደኛው ምስክር በኤዶም ካሳዬ ላይ መሰክራለው ብሎ የቀረበ ነው። ሌላኛው በናት ላይ ላይ መሰክራለው ብሎ የቀረበ ነው። አንዱ ደግሞ በተስፋ አለም ላይ እመሰክረዋለኝ ብሎ ነው የቀረበው። እና ሶስቱም ደግሞ ያው እንደ ቀድሞቹ ምስክሮች ታዛቢ ናቸው ከተከሳሾቹ እጅ እነዚህ ላፕቶፖች፣ ሞባይሎች፣ ሲዲዎች ሲያዙ አይቻለው በሚል ነው። ከናት ላይን ጋር ደግሞ እንደዚሁ ከቢሮው ዶክመንቶች እና ሲዲ ሲያዝ አይቻለው በሚል የቀረቡ ናቸው። በዚሁ መሰረት ምስክርነታቸው ተሰምቷል። ሌላው ሲዲው እንዲቀርብ ተብሎ ነበረ። ሲዲውን ጠዋት ማቅረብ አልቻለም። አቃቤ ከሰዓት አሉኝ ያላቸውን ሲዲዎች አቅርቧል። እነዚህ ሲዲዎች እንግዲህ ምንድን ነው ሲባል አቃቤ ሕግ አሁን ደግሞ እያለ ያለው ከቀረቡት ከተቆጠሩት አስራ ሁለት ሲዲዎች ውስጥ ሁለት ወይም ሶስቱ ብቻ ናቸው የምስልና የድምፅ ያላቸው። ሌሎቹ ግን በሰነድ ማስረጃነት ለተከሳሾች አስቀድሞ የተሰጡት ማስረጃዎች በሶፍት ኮፒ የያዙ ናቸው የሚል ነገር ነው። ፍርድ ቤቱ ይህንን እንዲለይ አቃቤ ሕግ እድል ሰጥቶታል፣ ግን መለየት አልቻለም። መጨረሻ ለማንኛውም ሶስቱ ምስክሮች ከተሰሙ በኋላ አቃቤ ሕግ ምን ምን እንደሚደረግ እንደሚያሳስብ ሲጠየቅ አሁንም ቀሩኝ የሚሉኝ ምስክሮች ስላሉ እነሱን ፖሊስ አፈላልጌ አቀርባለሁ ስላለ እንዲያቀርብ ሌላ ቀጠሮ ይሰጥ የሚል ነው። እኛ በዚህ ላይ መልስ አልሰጣችሁም ወይም ጥያቄ አልጠየቃችሁም። የደንበኞቻችሁን መብት ለማስጠበቅ በቀረቡት ምስክሮች ላይ መስቀለኛ ጥያቄ በሰፊ የመስቀለኛ ጥያቄ ተነስቷል ዋናው ነጥብ የነበረው በእርግጥ በተለይ ከተከሳሾች ተያዙ የተባሉ ላፕቶፖች፣ ሲዲዎች በእርግጥ ከእነሱ የተያዙ ለመሆኑ እንዲያረጋግጡ ነበረ። ግን አንደኛ ለምሳሌ ከኤዶም ካሳዬ ሲዲ ተይዟል ተብሎ ነበረ። ነገር ግን ከተያዙት ሲዲዎች ውስጥ የትኛው ነው የኤዶም ካሳዬ እንዲለይ ተብሎ ምስክሮቹ ምስክሩ ይህን መለየት አልቻለም እንደዚሁ በተመሳሳይ ላፕቶፕም ከ ከሄዶም ካሳይ ተይዟል ይሄን አይቻለሁ ብሎ ነበረ ግን ከቀረቡት ላፕቶፖች ውስጥም ይሄ ተለይቶ እንዲታይ ተጠይቆ ነበረ ይሄንንም የቀረበው ምስክር ማሳየት አልቻለም። ይልቁንም በኤግዚቢቱ ላይ የላፕቶፑ የተስፋለም መሆኑ የተገለጸውን ኤግዚቢት ይሄ ነው ከሄዶም የተያዘው በሚል ነው አቃቤ ህጉም፣ ማን ነው ምስክሩ መግለጽ የቻለው እና በዚህ ዙሪያ ላይ መስቀለኛ ጥያቄ ተጠይቋል። ከዚህ በኋላ ምን ተለዋጭ ቀጠሮ ሰጠ? እንዴት ሆነ መጨረሻው? እንግዲህ ስለ ቀሪው ሂደት አቃቤ ሕግ አስተያየት ካለው እንዲሰጥ ተጠይቆ፣ ቅድም ለመግለጽ እንደሞከርኩት አንደኛ ቀሪ ምስክሮች አሉኝ። አሁንም ስለዚህ ፖሊስ በተለያየ ስራ ላይ ስለነበረ አፈላልጎ አላመጣም እና ለተጨማሪ ቀጠሮ ይሰጠኝ የሚል ጥያቄ ነው ያቀረበው። ሲዲውም በተመለከተ አሁንም ሪዞልቭ ያልተደረገ መፍትሄ ያልተደረገ ጥያቄ በአንድ በኩል ኤግዚቢት ነው የሚል ነገር አለ። በሌላ በኩል ደግሞ እንደ ሰነድ ማስረጃ ይዘቱ በፍርድ ቤት መታየት አለበት የሚል ጥያቄ ያለው አቃቤ ህግ አቃቤ ህግ እኛ እዚህ ላይ አንደኛ ምስክሮችን በተመለከተ ባለፈው ቀጠሮ ይሄ የዛሬው ቀጠሮ የመጨረሻ እንደሆነ ፍርድ ቤቱ አሳስቦ ነው ለዛሬ የተቀጠረው። ስለዚህ ፍርድ ቤቱ ቃል መከበር ስላለበት ከዚህ በኋላ ለምስክር ተብሎ መቀጠር የለበትም የሚል ጥያቄ አቅርበናል። ሲዲውን በተመለከተም በአንድ በኩል ኤግዚቢት ነው የሚባል ከሆነ ኤግዚቢት ከሆነ እንደ እንደ ማንኛውም ወንጀል የተፈጸመበት መሳሪያ ከሚቆጠር በስተቀር ይዘቱ ታይቶ ኮንቴንቱ ላይ ክርክር መደረግ የለበትም። የሰነድ ማስረጃ ነው የሚባል ከሆነ ደግሞ እንደ ማንኛውም የሰነድ ማስረጃ ደርሶን አስተያየት ከሌላው ሰነድ ማስረጃ ጋር አስተያየት ሰጥተንበት ነው ውሳኔ ሊሰጥ የሚገባ የሚል አቤታ ያው ተቃውሞ አቅርበን ፍርድ ቤቱ እንግዲህ በእነዚህ ነጥቦች ላይ ብይን ለመስጠት ለነገ በአዳሪ ቀጥሯል። ስለዚህ ነገ ይቀጥላል ማለት ነው። ነገ ጠዋት ባዳሪ ተቀጥሯል። በጣም አመሰግናለሁ አቶ ጌርስልኝ። እኔም አመሰግናለሁ ወለስቀች ክቡራትና ክቡራን ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችው የማክሰኞ ምሽት መደበኛ ስርጭታችን ነው። ሰዓቱ ሶስት ሰዓት ከ37 ደቂቃ ገደማ ያሳየናል። ወደ ዘጋቢያችን ወደ ሄኖክ እንደመሄድ እንደምንችል ንጉሱ እየነገረኝ ነው። ሄኖክ ሰማ እግዜር በእሁዱ ምርጫ ዘገባ ስምሪት ላይ ነው የሚገኘው። ሌሎች ዘጋቢዎቻችንም እንዲሁ ከተለያዩ አካባቢዎች ሲዘግቡልን ቆይተዋል። የሁዱ ምርጫ ሂደት በደቡብ ሕዝቦች ክልል ነው ሄኖክ ሲዘግብ የቆየው። ዛሬ ወደ አዲስ አበባ ሲመለስ በጉዞው ላይ የተለያዩ የድምፅ መስጫ ጣቢያዎች እየተዘዋወረ በስፍራው የተለጠፉ ድምፁን ውጤቶች ቃኝቷል። ማምሻውን አግኝቸዋለሁ። ሄኖክ እንደምናመሸ። እንደምናመሸሽ፣ ቆንጂት እንደምናመሻቸው አድማጮቻችን እንግዲህ በቅድሚያ ቆንጂት፣ ዛሬ ወደ አራት መቶ የሚሆን ኪሎ ሜትር ገስ ግሼ በየቦታው እያቆምኩ በየሰፈሩ በየጎጡ በየትንንሽ ከተማዎች በሁለት ሺ ሰባት አመተ ምህረት ባለፈው እሁድ ማለት ነው የተካሄደውን የህዝብ ተወካዮች ምክር ቤት አባላት እንደዚሁም የክልል ምክር ቤት አባላት የምርጫ የድምፅ ቆጠራ ውጤት የህዝብ ማስታወቂያ ፖስተሮች በየምርጫ ጣቢያው ተለጥፈዋል። ቆንጅት እንግዲህ በእያንዳንዱ ምርጫ ጣቢያ እየሄዱ አጠቃላይ ውጤቱን ለማወቅ እነዚህን ቁጥሮች መደመር ያሻል። እንዲያው ነገሩን በዝርዝር ለማስረዳት ለምሳሌ በአንድ ከተማ እኔ በነበርኩበት ሾኔ ከተማ ውስጥ ሰባ ሁለት የድምፅ መስጫ ጣቢያዎች አሉ። እኔ ውጤት ለማግኘት የቻልኩት የሰባዎቹን ነው ግን በነኚህ የድምጽ መስጫ ጣቢያዎች የተሰበሰቡ ውጤቶችን ብንመለከት እንግዲህ ፉክክሩ ያለው በሁለት ፓርቲዎች መካከል ነው። በእርግጥ አራት ፓርቲዎች የሚወዳደሩ ቢሆንም በመድረክ ፕሮፌሰር በየነ ጴጥሮስ ናቸው እጩ እና ደግሞ በኢህአዴግ በኩል ያለው በደኢህዴን ኢህአዴግ በኩል ያለው ማለት ነው። በሰባዎቹም የምርጫ ጣቢያዎች እንግዲህ ያለው ልዩነት በእጅጉ በእጅጉ ሰፋ ያለ ነው። ቆንጂት እንዲያው ለማነጻጸር ያህል ቁጥሮቹም እጄ ላይ ያሉና እንግዲህ እኔ በነበርኩበት ሾኔ ከተማ ለምሳሌ ወደ ሰባ ሁለት የሚሆኑ የድምፅ መስጫ ጣቢያዎች ናቸው ያሉት። ብዙዎቹ በገጠር አካባቢ ያሉ ስለሆኑ እነህን ለመሰብሰብ እንኳ የምርጫ ቦርድ በዛሬው ዕለት ራሱ ውጤቱን ዘርዝሮ ለማሳወቅ አልቻለም። ምናልባት በገጠር አካባቢ ያሉ ድምጾች በሚመጡ ጊዜ ያን የሚያሳውቁት ይሆናል። ግን በሰባዎቹ ድምጽ መስጫ ጣቢያዎች የተሰበሰቡትን ጊዜያዊ ውጤቶች በነገሮች ላይ ቆንጭት የኢትዮጵያ ምርጫ ቦርድ ማንም ሰው ውጤት የማሳወቅ መብት የለውም፣ በማለት በተደጋጋሚ ሲገልጽ ቆይቷል። የሀገር ውስጥ የመገናኛ ብዙኃንም ውጤቶችን እየገለጹ አይደለም። ነገር ግን በነኚህ የቦርዱ ጽፈት ቤት ወይም ደግሞ በቦርዱ ጽፈት ቤትና የምርጫ ጣቢያ ክልል አስፈጻሚዎች የሚለጠፉት ውጤቶች ለሕዝብ ይፋ የሆኑ ስለሆኑ እኛም እነዚህን ቁጥሮች ስንገልጽ በነኛ የድምጽ መስጫ ጣቢያዎች የተገኙ ውጤቶች እንጂ አጠቃላይ ውጤቶችን የሚያሳዩ አይደሉም። ለምሳሌ ፕሮፌሰር በየነ ጴጥሮስን እና የኢህአዴጉን እጩ አቶ ዮሴፍ ዳይሞን ብንመለከት በዜሮ አንድ ሀ የምርጫ ጣቢያ አንድ ሺህ ሀምሳ አንድ ለአንድ መቶ ሰባ አንድ በዜሮ አንድ ለዘጠኝ መቶ ዘጠና አንድ ለሰማንያ አንድ በጣም ሰፊ በሆኑ ልዩነቶች ነው። እንግዲህ በሾኔ የተመለከት ነው። በሌሎች አካባቢዎችም እንግዲህ ዛሬ ማለዳ ጠዋት በተነሳሁኝ ጊዜ አምስት የተቃዋሚ ፓርቲዎች የተሳተፉበት በወላይታ ሶዶ ዘን ልዩ ዙሪያ ሁለት ቁጥር በሚባል በጌዶ አካባቢ የምርጫ ጣቢያ የኢህአዴጓ ወይዘሮ አስቴር ዳዊት ሾጤ ሰባት መቶ ሀያ አራት ድምጽ ሲያገኙ የኢዴፓ የሰማያዊ ፓርቲ የመያድ የኢስዴሃግና የዋህዴግ ተቃዋሚ ፓርቲዎች ዜሮ ነው ያገኙት አምስቱም የፖለቲካ ፓርቲዎች ምንም አይነት ድምጽ አላገኙም ምንም አይነት ድምጽ አላገኙም ለህዝብ ተወካዮች ምክር ቤት ሰማያዊ ፓርቲ በተለይ ለህዝብ ተወካዮች ምክር ቤት ሳይሆን ለክልል ምክር ቤት ሶስት ነጥብ ሲያገኝ የኢህአዴግ ሶስቱም እጩዎች አንድ መቶ አስራ ዘጠኝ አንድ መቶ አስራ ስምንት እና አንድ መቶ አስራ ሰባት ድምፅ በማግኘት እያለፉበት ሁኔታ ነው የሚገኘው። ሰማያዊ ፓርቲ መኢአድ ሁለት የመኢአድ እጩዎች አሉ። ምንም አይነት ድምፅ አላገኙም በዚህ የምርጫ ጣቢያ ማለት ነው። እንግዲህ በአጠቃላይ ይሄ በአንድ የምርጫ ጣቢያ ብቻ የተመለከትኩት አይደለም በሌሎች የምርጫ ጣቢያዎችም እንደዚሁ ወላይታ ጌዶ አካባቢም ተመሳሳይ ውጤት ነው የታየው። አለፍ ብለን ደግሞ ቦዶቲ የምትባል ከተማ ከወላይታ በወላይታ ሶዶ እና በሾኔ መካከል ያለች የወላይታ ከተማ ነች። የኢህአዴጉ አቶ አማኑኤል አብርሃም ወደ አንድ ሺ አንድ መቶ ሰማኒያ ሁለት ድምፅ ሲያገኙ አቶ ዮሴፍ ክንፌ ደግሞ የመድረክ ተወዳዳሪ ናቸው። አንድ ድምጽ ነው ያገኙት በዚሁ የምርጫ ጣቢያ ለክልል ምክር ቤት ኢህአዴግ ሶስቱንም ሲያሸንፍ ተቃዋሚዎች ምንም አላገኙም። እንግዲህ በአጠቃላይ ይሄ ብቻ አይደለም። ጉራጌ ዞን ውስጥ ገብቻለሁ። በጉራጌ ዞን በተለይ አላባም አካባቢ ተመሳሳይ ነው። ጉራጌና አላባ ቅርብ ለቅርብ ናቸው። አንደኛ አቶ ኑረዲን ሀሰን የኢህአዴግ ተወዳዳሪ ናቸው። መድረክ እዚህም ላይ ቀርበው ምንም ድምጽ አላገኘም። በዚህ የምርጫ ጣቢያ በአጠቃላይ ስንመለከተው በተለይ በደቡብ ኢትዮጵያ እኔ በተጓዝኩባቸው የድምፅ መስጫ ጣቢያዎች አሁን ፊት ለፊቴ ደግሞ የስልጤና አውትቻ አለሁኝ። ኢህአዴግ አንድ መቶ አስራ አንድ ድምፅ አግኝቷል፣ በቅባት በምትባል አንዲት የድምፅ መስጫ ጣቢያ። በአጠቃላይ ስንመለከት በነኚህ በወሰድኳቸው ሳይንሳዊ የሆኑ አይደሉም እነኚህ ውጤቶች፣ ወይም ደግሞ በኢትዮጵያ ምርጫ ቦርድ በይፋ የተገለጹ ውጤቶች አይደሉም። አጠቃላይ ውጤቱንም የሚያሳዩ አይደሉም። ነገር ግን ኢህአዴግ አብዛኛውን ድምጽ ወስዷል ስንል ምናልባት ከሾኔ በስተቀረ በሌሎቹ አካባቢዎች ወይ አንድ ወይ ምንም ድምጽ ነው ያገኙት የተቃዋሚ ተወዳዳሪዎች። ቆንጅት፣ በሌሎች አካባቢዎች እነዚህ እንግዲህ አንተ የተዘዋወርክባቸው ስፋት ያላቸው ስፍራዎችና ብዛት ያላቸው የምርጫ ጣቢያዎች ላይ ያገኘሃቸው ውጤቶች ናቸው። በተቀረው የኢትዮጵያ አካባቢስ ምን ሰምተሃል? እንግዲህ እኔ የሄድኩባቸው አካባቢዎች አይደሉም ግን፣ አድማጮችም እንደሚያውቁት የአሜሪካ ድምጽ ሬዲዮ ይህንን ምርጫ በቡድን ስራ ነው ዘገባ ሲያቀርብ የቆየው፣ ከመቀሌ ጀምሮ በአዲስ አበባ መለስካቸው አመሐለ እንደዚሁም አልፎ ደግሞ እስክንድር ፍሬው ወደ አምቦ ተጉዞ ያሉትን ውጤቶች ሲመለከት ነበር። ከእስክንድር ባገኘኋቸው መረጃዎች መሰረት አምቦ እስካሁን በግልጽ የታወቀ ነገር የለም። ልዩነቱም እንደዚህ የሰፋ አይደለም። በመቀሌ አንዳንድ ውጤቶችን በማህበረሰብ ድረገጾች ተመልክቻለሁኝ። በጣም ሰፊ የሆነ ልዩነት ነው የተመለከትኩት። ለምሳሌ በአንድ የድምፅ መስጫ አካባቢ አቶ ገብሩ አስራት ምንም ድምጽ አላገኙም። እንደዚህ አይነት ተመሳሳይ ሁኔታዎችን የተለያዩ ጋዜጠኞች በተጓዙባቸው አካባቢዎች ወይ አንድ ድምጽ ወይ ምንም ድምጽ በምርጫ ጣቢያዎች የተመዘገቡባቸው ናቸው። ቆንጅት፣ ምርጫ ቦርድ ጊዜያዊ ውጤቶችን፣ የድምጽ ውጤቶችን ከሶስት እስከ አምስት ቀናት ባለው ጊዜ ውስጥ አሳውቃለሁ ብሎ ነበረ። እስካሁን የተሰማ የለም። እንግዲህ የምርጫ ቦርድ ከሶስት እስከ አምስት ቀናት እስካሁን የሰማሁት የለም። ቆንጅት ልክ ነው። ቆንጅት እንግዲህ በአንዳንድ አካባቢዎች ተቃዋሚዎች ያሰሟቸው ቅሬታዎች አሉ። በተለይ የመንግስት ባለስልጣናት መራጮችን አስፈራርተዋል፣ በቅርቡ ያሉ የሚሊሻና ታጣቂዎችም እንደዚሁ አስፈራርተዋል የሚል በተለይ በሾኔ በዛ አካባቢ የመድረክ አስተባባሪ የሆኑት ገልጸውልኛል። ከዛ በተጨማሪ አንዳንድ የምርጫ ታዛቢዎች ከድምፅ መስጫ ጣቢያዎች ተባረዋል። በኃይል ተባረዋል የሚል በተለይ ሀያ ሁለት የምርጫ ጣቢያዎችን ነው የሚገልጹት ከሰባ ሁለቱ እንደዚሁም ደግሞ በአንዳንድ አካባቢዎች የድምጽ መስጫ ካርዶችን የማጨቅ ውንጀላዎችን አቅርበዋል። እነዚህን ሁኔታዎች ቆንጅት በዕለቱ በድምጽ እየተዘዋወርን በገጠር አካባቢዎች፣ በከተማ አካባቢዎች የምርጫ ታዛቢዎችን የተቃዋሚ ፓርቲ እንደዚሁም የገዢው ፓርቲ እንደዚሁም የምርጫ አስፈጻሚዎችን ያነጋገርንበት ሁኔታ አለ። እኛ በተዘዋወርንባቸው አካባቢዎች በተለይ ጥቆማ ደርሶን በሄድንባቸው አካባቢዎች ይሄ ጥቆማ የደረሰን በተቃዋሚ ፓርቲዎቹ ነው ያሉት። በቦታው ደርሰን ስንገኝ እውነት ሆኖ አላገኘነውም። ይህንንም ሌሎች የተቃዋሚ ፓርቲዎች ደጋፊዎች በምስክርነት እየገለጹት ነው። ይህንን ጥያቄ ወስደን እንደገና ተመልሰን አነጋግረናቸው ነበር። እነሱ እንደሚሉት ከሆነ የራሳቸው የመድረክ ታዛቢዎች ራሳቸው በገንዘብ በስራ እየተደለሉ የተሰጣቸውን ኃላፊነት የዘነጉበት ሁኔታ እንዳለ ገልጸውልናል። ቆንጅት ሄኖክ ሰማ እግዜር ከአዲስ አበባ በጣም አድርጌ አመሰግናለሁ። አመሰግናለሁ ቆንጅት፣ ደህናደር ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ይቀጥላል። በዚሁ በኢትዮጵያ ምርጫ ዙሪያ ወደ ተካሄደው ውይይት እናልፋለን። የዘንድሮው የኢትዮጵያ ብሔራዊ ምርጫ ተካሂዷል። የምርጫውን ሂደት የታዘበው ብቸኛ ዓለም አቀፍ ተቋም ደግሞ የአፍሪካ ኅብረት ነው። ለወትሮ የኢትዮጵያ ምርጫዎች ይታዘቡ የነበሩትና አሁንም በዓለም ዙሪያ እየተንቀሳቀሱ የሚታዘቡት የአውሮፓ ህብረትና የአሜሪካው ካርተር ማዕከል አልተገኙም። ለምን ደመሆነ የኢትዮጵያ መንግሥት አሁን ባለው አቋሙ ዲሞክራሲያዊ ፍትሐዊና ነፃ ምርጫ ለማካሄድ ብቁ ነውን? በእነዚህና ሌሎችም ከምርጫ ጋር የተያዙ ጥያቄዎችን አንስቶ ሰለሞን አባተ የአውሮፓ ፓርላማ አባሏን አና ጎሜሽንና በደቡብ ሱዳን የፕሬዝደንቱ ልዩ አማካሪውን ቴዎድሮስ ዳኘን ከምርጫው ቀደም ሲል አነጋግኖ ነበር። ይቀጥላል። የአውሮፓ ህብረትና የአሜሪካው የካርተር ማዕከል ያለፉ የኢትዮጵያ ተከታታይ ምርጫዎችን ታዝበዋል። የየራሳቸውን ሪፖርቶችም ሲያወጡ ነበር። የአውሮፓ ህብረት የታዛቢዎች ቡድን ከ997 ምርጫ በኋላ ባቀረበው የትዝብት ሪፖርቱ ምክንያት ቡድኑና የቡድኑ መሪ አና ጎምሽ ከኢህአደግ ጋር እጅግ የተካረረ አንተ አንቺ ተባብለው የተጣሉበት ጸብ ውስጥ ገብተዋል። እንዲያም ሆኖ ግን የአውሮፓ ህብረት የዛሬ አምስት ዓመት የተካሄደውን የፓርላማ ምርጫ ታዝቧል። በዚህ ዓመት ግን አልተገኘም። ለምን? ሚስ አና ጎምሽ የአውሮፓ ፓርላማ አባል የፓርላማው የውጭ ጉዳዮች እንዲሁም የሲቪክ ነጻነቶች የፍትህና የሀገር ውስጥ ጉዳዮች ኮሚቴዎችም አባል ናቸው። ለምን ምርጫውን ላለመታዘብ ወሰናችሁ ስል የጠየኳቸው ከምርጫው ቀደም ብዬ ነበር። በዚህ ሳምንት የአውሮፓ ፓርላማ ባካሄደው ስብሰባ ላይ ስለዚህ ምርጫ ስለሚሉት ነገር ግን ቧልት የሆነ ነገር ክርክር አካሂደን ነበር። በዚህም ምክንያት ነው የአውሮፓ ህብረት ላለመሄድና ያንን ቧልት፣ የዲሞክራሲያዊ ምርጫን አነስተኛ መመዘኛዎች የማያሟላ ነፃና ፍትሐዊ ነው የማይባል ምርጫ ላለመታዘብና የማይገባውን እውቅና ላለመስጠት የወሰን ነው። ሚስ ጎምሽ ምርጫው ሳይካሄድ እናንተም ላለመታዘብ ወሰናችሁ። ቧልት ስለመሆኑ እንዴት አወቃችሁ? እንዴት ነው ያወቅነው። በ1997 ዓመተ ምህረትና በ2002 ዓመተ ምህረት የምርጫ ታዛቢ ልዑካንን ልከን ነበር። መንግስቱ ሪፖርቶቹን አልተቀበላቸውም። ሪፖርቶቹን ለማድረስ እንኳ ወደ ሀገሪቱ ተመልሰን መሄድ አልቻልንም። በእርግጥ ሪፖርቶቹ ትችቶች ነበሯቸው። በተለይ በ1997 ሰው ወደ አደባባይ ግልብጥ ብሎ ወጥቶ ነበረ። ምክንያቱም ያኔ አዲስ አበባ ላይ ተቃዋሚዎች በከፍተኛ ልዩነት እየመሩ መምጣታቸው እየታወቀ ሲመጣ መንግስቱ ተመልካቾችን አባረረና ቆጠራውን ቀጠለ። ከዚያም ቆጠራውን እንዳሻቸው አደረጉት። ከዚያ በኋላም ጭፍጨፋዎች ተካሄዱ። ተቃዋሚዎችን ማሳደድ ተያዘ። የተመረጡት የተቃዋሚ አባላት ታሰሩ። በሕዝቡ የተካሄዱ አግባብ የነበራቸውን እንቅስቃሴዎች ገዢው ፓርቲ ተጠቀመባቸው። ከዚያም በ2002 አመተ ምህረት የታዘብነው ተመሳሳይ ሁኔታ ነበር። ስለዚህ የአውሮፓ ፓርላማ አባላት ለአውሮፓ ህብረት የውጭ ግንኙነቶች ከፍተኛ ተጠሪ ደብዳቤ ጽፈን ይህኛው ግንቦት 16 የሚካሄደው ምርጫ ነጻ ስለማይሆን ለገዢው ፓርቲና ለዚያ ቧልት የህጋዊነት ወይም የእውቅና ማህተም ሊሰጥ የሚችል ታዛቢነት ላይ መሳተፍ እንደሌለብን አሳወቅን። ሚስ አና ጎምሽ የ ሺ ዘጠኝ መቶ ዘጠና ሰባቱ ምርጫ ታዛቢ ቡድን መሪ እንደነበሩ የአውሮፓ ህብረት ያኔ ወደ ሁለት መቶ የሚሆኑ ታዛቢዎችን ማሰማራቱን የካርተር ማዕከልን መገኘቱን አስታውሰዋል። ምንም እንኳ አሉ ጎምሽ ሪፖርቶቹ በዲፕሎማሲያዊ ቋንቋ የተጠናቀሩ ሆነው ቢቀርቡም ተመሳሳይ ነበሩ። ያኔ ከተቃዋሚዎቹ መሪዎችና ከመደበኛ ዜጎችም ጋር መወያየታቸውንና ተቃዋሚዎቹ በመሳደድ ምክንያት ቢሮ እንኳን መክፈት አለመቻላቸውን፣ የቤት ባለንብረቶች በፍርሃት ምክንያት ሊያከራዩቸው እንኳ እንደማይፈልጉ እንደነገሯቸውም አስታውሰዋል። አሁንም አሉ ጎምሽ እንደ እውነቱ እስር ቤት ያሉ ጋዜጠኞችና ብሎገሮች ቁጥር ጨመረ እንጂ አልቀነሰም። እስክንድር ነጋ፣ ያቺ ጀግና ርዕዮት ዓለሙ፣ ሌሎችም ጀግኖች በሐሰት የሽብር ፈጠራ ክሶች ታስረዋል። እነሱ የፈለጉት እኮ ለሕዝቡ የተረጋጋ ህይወት ፍትህና ሰላም እንዲኖር ነበር። ያ ሁኔታ አሁንም እንኳ ለዚህ ምርጫ ተብዬ ቧልተኛ ምርጫ ዝግጅት ሲደረግ እንኳን አልተሻሻለም። ተቃዋሚዎች ሮሮዎቻቸውን ሲያሰሙ መቆየታቸውን፣ የምረጡኝ ዘመቻዎቻቸውን በነጻነት ማካሄድ አለመቻላቸውን፣ በዲሞክራሲያዊው መስክ መጥበብ ምክንያት መንግስታዊ ያልሆኑ የልማትና የሰብአዊ መብቶች ድርጅቶች በነጻነት ለመናገርና በሀገሪቱ ክንዋኔዎች ውስጥ የሰፋ አስተዋጽኦ እንዳያበረክቱ መታገዳቸውን ዘርዝረዋል። አና ጎምሽ። በሌላ በኩል ግን ሚስ ጎምሽ ኢትዮጵያ እኮ በልማት እየገሰገሰች ያለች መሆኗ በዓለም እየተወራላት ነው። ኢትዮጵያ የልማት ማሳያ እንደሆነች ተደርጎ እየተነገረላት መሆኑን እናውቃለን። ይህ ግን እውነት አይደለም፤ ምክንያቱም አብዛኞቹ አሃዛዊ መረጃዎች ሙሉ በሙሉ የሀሰት ናቸው። የአውሮፓ መንግስታትና የአሜሪካ መንግስት በእነዚህ እውነታዎች ላይ አይኖቻቸውን መጨፈናቸው፣ እናም በልማቱም ይሁን በዲሞክራሲው የሚተማመኑበት አጋር አስመስለው ከኢትዮጵያ መንግስት ጋር መስራት መቀጠላቸው ፍጹም አሳፋሪ ነው። የኢትዮጵያ መንግስት ልማታዊም ዲሞክራሲያዊም አይደለም ብለዋል ሚስ ጎምሽ። ያለፈው ሳምንት የአውሮፓ ፓርላማ የኢትዮጵያን ምርጫ ላለመታዘብ የወሰነው ብዙ ክርክር ከተካሄደ በኋላ እንደሆነ ተናግረው፣ በዚያ ክርክር ወቅት የፈረንሳዩ ሌፔን እና የብሪታንያው ዩኪፕን የመሳሰሉ ተስፈንጣሪ ቀኝ ክንፈኛ ፓርቲዎች ድንገት ተነስተው የኢትዮጵያው እንደ እውነቱ ባይሆንም ግራ ነጠቅ ነኝ የሚለው አገዛዝ ደጋፊዎችና ተሟጋቾች ሆነው ታይተዋል ብለዋል። በሌላ በኩል ግን ሚስ ጎምሽ የኢትዮጵያ ሕዝብ የተሻለ አስተዳደር ይገባዋል እያላችሁ የአውሮፓ ፓርላማ ሰዎች የኢትዮጵያን ሕዝብ ክዳችሁታል፣ ተገኝታችሁ ምርጫው በትክክል ካልተካሄደ ስህተቱን ተከታትላችሁ እንደ መዘገብ ቀድማችሁ ቧልትና ነፃ ያልሆነ ብላችሁ በመፈረጅ ለመቅረት ወሰናችሁ ለሚላችሁ ተቺ ምን መልሳላችሁ? አይ፣ ይሄ ትክክል አይደለም። እኛ የአውሮፓ ፓርላማ አባላት ከጥቂት ወራት በፊት ለአውሮፓ ህብረት ከፍተኛ ተጠሪ በጻፍ ነው ደብዳቤ ላይ ለምን ህብረቱ ምርጫውን መታዘብ እንደማይገባው ስንጠቅስ የእኛን እዚያ መገኘት የኢትዮጵያና ሌሎችም የአውሮፓ መንግስታት ኢትዮጵያ ውስጥ ዲሞክራሲ ያለ ለማስመሰል እንደሚጠቀሙበት ከ1997ና ከ2002ቱ ልምዳችን የምናውቅ መሆኑን ገልጸናል። በመቅረታችንም ለማሳየት የፈለግነው ይህንኑ ነው። አሁን የአውሮፓ ህብረት ታዛቢዎች እንዳለመላክ የወሰነው የገንዘብ ችግር ስላለበት ነው እያለ መንግስቱ የሐሰትና ስቅኝ መረጃ እንደሚያስተላልፍ እናውቃለን፣ ያሉት ጎምሽ የቀሩት በበጀት እጥረት ሳይሆን በፖለቲካ ውሳኔ መሆኑን አስረግጠው ተናግረዋል። እና አሁን እኛ ህዝቡን እንደከዳነው አድርጎ መንግስቱ ሊጠመዝዝ ይፈልጋል። የለም የለም፣ አይመስለኝም። ኢትዮጵያ ውስጥ የአውሮፓ ህብረት አባል ሀገሮች ኤምባሲዎች አሉ። እነሱ ይናገራሉ። በእርግጥ ቋንቋዎቹ በዲፕሎማሲ የተካኑ ናቸው። በአውሮፓ ህብረት በራስ ውስጥ ተቃርኖ እንዳለ አውቃለሁ። እውነት የሚናገሩ አሉ፣ እውነቱን የማይናገሩም አሉ። ታዝበን የምርጫ እክሎች ነበሩ የሚል ሪፖርት በማውጣት ያለፉ ሁለት ምርጫዎችን ገንቢ ትችቶችን የያዙ ሪፖርቶች እንኳን ላልተቀበለ መንግስት መሳሪያ ለመሆን በአሁኑ አጋጣሚ ራሳችንን አሳልፈን አንሰጥም። አሁን ጫወታ የለም ብለዋል ጎምሽ። የማንሄደው ዲሞክራሲያዊ ሊሆን እንደማይችል ቀድመን ለምናውቀው ምርጫ የእውቅና ማህተም ላለመስጠት ነው ሎ አክቲቪስት ቁጥራቸው የበዛ ጋዜጠኞችን ብሎገሮችንና የመብት ተሟጋቾችን በምታስር ሀገር ውስጥ ዲሞክራሲያዊ ምርጫዎች ሊካሄዱ ከቶ አይቻልም። ለመሆኑ እናንተ ይህ ምርጫ ፍትሐዊና ነጻ አይሆንም ብላችሁ ስትወስኑ፣ የምርጫው ውጤት ምንም ይሁን ምን አትቀበሉም ማለት ነው። በዚያ ውጤት መሰረት ወደ ስልጣን ለሚወጣው መንግስት እውቅና ትነሳላችሁ ማለት ነው። ጎምሽ ለዚህ ሲመልሱ አሁን ጥያቄው እውቅና እንሰጣለን ወይም አንሰጥም አይደለም። ይሁን እንጂ ቀጠሉ፣ ይህ መንግስት ዲሞክራሲያዊ ምርጫ አካሂጃለሁ በሚል እውቅና ያለው ማስመሰል አይችልም። ግንቦት 16 የሚደረገው ምርጫ የዲሞክራሲያዊ ምርጫ እውነተኛ መገለጫ አይሆንም። ይሁን እንጂ አሉ አና ጎምሽ፣ ኢትዮጵያ በአካባቢውና በአህጉሪቱ ባላት ስትራቴጂካዊ ጠቀሜታ ምክንያት የአውሮፓ ህብረት አብሯት ሊሰራ ይፈልጋል። አብሮ የመስሪያ መስኮቹንና የሥራ ዓይነቶቹን ግን በዝርዝር አልገለጹም። ቴዎድሮስ ዳኘ በአሜሪካ የተወካዮች ምክር ቤት ውስጥ የአፍሪካ ስፔሻሊስት ወይም ባለሙያ ሆነው ለ24 ዓመታት ሰርተዋል። የዛሬ 3 ዓመት የተባበሩት መንግሥታት ድርጅት ቀጥሯቸው ለደቡብ ሱዳን ፕሬዚደንት ሳልቫኪር ልዩ አማካሪ አድርጎ መድቧቸዋል። አቶ ቴዎድሮስ ዳኘ በተጨማሪም የአፍሪካ ስደተኞችና የጉዳት ሰለባዎች መርጃ ፈንድ አቋቁመውም ይንቀሳቀሳሉ። አቶ ቴዎድሮስ የኢትዮጵያን የፓርላማ ምርጫ ተከታትለው እንደሆነ ጠይቄያቸው ነበር። ምርጫው እንደሚካሄድ አውቃለሁ። እዛም የነበርኩኝ ጊዜ አንዳንድ ንግግር እሱም በተመለከተ ሰምቻለሁ። አንዳንድ የመንግስት ኦፊሻሎችም ጋር ተገናኝቻለሁ። ተቃዋሚ እንደዚሁም ደግሞ አቨሬጅ የሆኑ ኢትዮጵያኖች ምንም ውስጥ የሌሉበት ግን ክሎስሊ ፎሎ አላደረግኩትም። አቶ ቴዎድሮስ የአፍሪካ ሁኔታ በአጠቃላይ እየተሻሻለ መሆኑንና አህጉሪቱ የዛሬ ሀያ ዓመት ከነበሩባት የጦርነት ወይም የውስጥ ብጥብጥና የመፈንቀለ መንግስት አባዜዎች በብዙ መለወጧን ተናግረዋል። ብዙ ሀገሮች ወደ ዲሞክራሲያዊ ስርዓት እየተሸጋገሩ መሆኑን፣ ምርጫዎችና የስልጣን ሽግግሮች ሰላማዊ እየሆኑ መምጣታቸውን በመላ አህጉሪቱ ያለውን ሁኔታ እየዳሰሱና ጎረቤት ሀገሮችን ኬንያና በጦርነት ስትታመስ የኖረችውን ሶማሊያን ሳይቀር እንደ ማሳያ እየጠቀሱ አብራርተዋል። ወደ ኢትዮጵያ መለስ አለና ለመሆኑ ቴድ በኢትዮጵያስ የዛሬ ሀያ ዓመትና ከዚያ በፊት ከነበረው ሁኔታ የዲሞክራሲያዊና የሰብአዊ መብቶች አያያዝ ፖለቲካው የተሻለ ነው ብለው ያስባሉ? አልኳቸው። ይመስለኛል በእኔ አክሮስ ኢትዮጵያ ስመለከተው አንዳንድ የነበሩ ጦርነቶች ቆመዋል። ዌስተን ኢትዮጵያን ቢሆን ወደ ኦጋዴንም ቢመለከት መንግስት ፍላጎቱን አሳይቷል። ተቀምጠው መነጋገር እንደሚፈልጉ ከኦጋዴን ናሽናል ሊበሬሽን ፎንድ ጋር። ሌላም ቦታ ብትመለከተው ስታቢሊቲ ያለ መንገድ ላይ ሄደህ የምትታሰር ነገር የለም። ሰው ስራውን ይሰራል፣ ትምህርቱን ይማራል። ያ እኔ እንደ ፕሮግረስ ነው ብዬ ነው የማየው። ኦፍኮርስ የሁመን ራይትስ አድቮኬትስ ተቃዋሚ ሀይሎች ሞር ኖለጅ ይኖራቸዋል። ስለዚህ እና የእኔ አሰስመንት ከነሱ አሰስመንት ጋር ሊለያ ይችላል። ግን እኔ አዘን ኦብዘርቨር ስመለከተው ኦቨሮል ፒክቸሩ ደህና ነው ብዬ ነው ምለው። ኢቨን ኮምፔርድ ቱ ፋይቭ ይርስ አጎ ሰቨን ይርስ አጎ ያለው ሁኔታ በጣም ሞር ስቴብል ነው። እራሱ አሁን ለምሳሌ ስትመለከተው ትራንዚሽኑ ፕራይም ሚኒስተር መለስ ከሞተ በኋላ ወደ አሁን ላሉት ፕራይም ሚኒስተር ትራንዚሽኑ ፒስፉል ነበረ። ኦፍትን ን አፍሪካ እንደ ፓስት አይዘር ኢንተርናሊ ኦር ከ ሚሊተሪ ገብተው ረብሻ የሚነሳበት ነገር ነው ያ። አይ ቲንክ ሹድ ቢ ሲን አዘ ፕሮግረስ ን ማቹሪቲ ነው ብዬ ነው የምለው። ሌላው ምንድን ነው፣ ኢትዮጵያ ኤሌክሽን ይደረጋል። ኢፒአርዲኤፍ ዶሚናንት ነው ግን ይሄ ዶሚናንት የሆነው I think we should be careful not to uh, blame entirely political space ተዘግቷል ኦፖዚሽን አራስ ይደረጋል ብሎ መገምገም ትክክል አይደለም ብዬ ነው። የዛሬም አምስት ዓመት እንዳልኩት ኮንግረስ ተስፋ ይሳደር ተቃዋሚ ኃይሉም ሪስፖንሲቢሊቲ መውሰድ አለበት። ብዙዎቹ ውጪ ነው ያሉት። ብዙን ጊዜያቸውን የሚያሳልፉት እርስ በርሳቸው ሲጣሉ ነው። እነሱ ያቀረቡት ቪዥን ለሀገሪቷ ብዙም የሚታይ የለም። ያየሁትም የለም። እንዴት ተብሎ ነው ደን ኤሌክሽን ሲደረግ ለማሸነፍ የሚቻለው? የዛ ዊክነስ፣ የዛ ሪዛልት ሁል ጊዜ መታየት ያለበት ኖት ጀስት ተቃዋሚ ሀይሎች እንደሚሉት ሀራስ ተደርግናል። ኖ፣ ሀራስመንት ሊኖር ይችላል፣ ግን እነሱ ያደረጉት ነገር ኮንትሪቢዩት አድርጓል አላደረገም ተብሎ ደግሞ መጠየቅ አለበት። ኢን ማይ ቪው፣ የዛሬ አምስት አመት እንዳልኩት አሁንም እላለሁ። ብዙውን ጊዜ የታለፈው እርስ በእርስ ይጣሉና እንደ ቫስ ማጆሪቲ ደግሞ ውጭ ነው ያሉት። ሀራስ አይደረጉም ለማለት ሳይሆን ኤግዛጅሬት ባናደርገው ጥሩ ነው ነው የምለው። ለመሆኑ ከዚህ አጠቃላይ ግምጋሜው አቶ ቴዎድሮስ፣ ኢትዮጵያ በአሁኑ ጊዜ ነጻ ፍትሐዊና ዲሞክራሲያዊ ምርጫ ለማድረግ የሚያስችል የፖለቲካ ዝግጁነት ወይም ተክለቁመና አላት ብለው ያምናሉ? ወል ስትራክቸሩ አለ፣ ኦብዘርቨሮች ይኖራሉ፣ የኤሌክቶራል ኮሚሽን አለ የተቃዋሚ ኃይሎች ያላቸውን ኮምፕሌንት አቅርበዋል። ፐብሊክሊም ያ ቴሌቪዥንም ላይ ወጥቷል። እና ፎርሚ የለም ለማለት አንድ ሰው ኤቪደንስ አምጥቶ ኮምፕሌንት እንዲያደርገኝ ያስፈልጋል። ስለዚህ አለ፣ አለ ዴፊኒትሊ አለ። ግን ብትለኝ የተቃዋሚ ኃይሉ ጠንካራ ነው ወይ፣ ተቃዋሚ ኃይሉ ብዙ ኩርሲዎች ፓርላመንት ውስጥ ሊወስድ ይችላል? መልሱ ኦፍኮርስ አይደለም ነው። የትኛው ተቃዋሚ ኃይል ነው ስትሮንግ ፕሬዘንስ አዲስ አበባ ብቻ ሳይሆን ጠቅላላ በአገሪቷ ውስጥ ያ ስትራክቸር ከሌለ ኮምፒት ለማድረግ ከባድ ነው ለማሸነፍም በጣም ከባድ እየሆነ ነው የሚመጣው ሚስ አና ጎምሽንና አቶ ቴዳኝን ለጊዜና ለማብራሪያዎቻቸው አመሰግናለሁ በምጭ ዘገባ የአውሮፓ ህብረት ግምገማ ከምርጫው በኋላ ምን እንደሚመስል ለመቃኘት እንሞክራለን ጤና ይስጥልኝ ለአሜሪካ ድምፅ ሶሎሞን አባተ ዋሽንግተን እናመሰግናለን ሶሎሞን አባተንና እንግዶቹን። አሁን ደግሞ እስኪ የቻልነውን ያህል የእናንተን አስተያየቶች በኢሜይል የላካችኋቸውን እናሰማ። ቆም ብለን ግራና ቀኙን እናስተውል ብለዋል አቶ ገረመው ከጀርመን። የኢህአዴግ መንግሥት ጉድለትና ችግር የለበትም አይደለም የምንለው እውነተኛ ኢትዮጵያዊ የሚለው የፍትሕ የመልካም አስተዳደርና የሥርዓት ችግሮች በግልጽ አሉ ነው። እነዚህ እስኪ ስተካከሉ ድረስ ደግሞ ሳናቋርጥ እንጩህ፣ እንወያይ፣ ከዚያም አማራጭ ሐሳብ እናቅርብ። መንግሥት የሚሰራቸውን ማናቸውንም ስራዎች ሁሉ የምንቃወምና የምናንቋሽሽ ከሆነ ግን ጤንነት አይደለም። ከዚህ ጥላቻ አስተሳሰብ እንውጣ፣ የትም አያደርሰንም። ፖለቲካ ማለት ሁሉንም መቃወም ብቻ አይደለም ብለዋል ሌላው አድማጭ ፍትሐዊ እንዳልሆነ ሙሉ በሙሉ ባምንም ከመምረጥ ግን አልቀረሁም ነበር ብለውናል። የመንደር ካድሬዎች በየቤታችን እየመጡ እንድንመርጥ ሲነዘንዙን አረፈዱ። በምርጫ ጣቢያው በአይኔ ያየሁትን ያስገረመኝን ነገር ልንገራችሁ። እንዲመርጡ ቅድሚያ የሰጠናቸው አንዲት ጠና ያሉ ሴት የአመራረጥ ትምህርቱም አያስፈልገኝም ብለው ከፊቴ ለመምረጥ አለፉ። ወደ ሚስጥር ክፍሉ ሲያመሩ አንድ ቀድሜ የማውቃት ጎረቤቴ የሆነች የኢህአዴግ ካድሬ ተከትላቸው ገባች፣ ይላሉ አድማጩ። የምርጫ አስፈጻሚ ተብላ ይመስለኛል ዩኒፎርሙን ለብሳ ነው የተሰየመችው። እኔ እንዴት እንደምመርጥ አውቃለሁ አታስፈልግኝም ቢሉም አሻፈረኛለች። ቀጥሎ ያለው የሚስጥር ተብዬ ክፍል ሆኜ የምትላቸውን ጆሮዬን ጥዬ መስማት እንጂ ማየት አልቻልኩም። በጣቶ እዚህ ጋር ነክተው እዚህ ጋር ምልክት ያድርጉ ትላቸዋለች። ሚስጥር ክፍሉ ውስጥ ማለት ነው። ታዛቢዎች እንዲያ ያንቺ ውጭላቸው ቢሏትም መልስ አትሰጥም። ሴትዮዋ የምትላቸውን እሺ እያሉ እንድትወጣ ቢጠብቁም አልሆነም። እኔም ጥበቃው ሰለቸኝ። የሄድኩበትን ጨርሼ የወጣሁ በሰማያዊ ብዕሬ ሰማያዊን ፓርቲ መረጥ ኳሉ አድማጩ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ናቸው። Katulu ya tidak nyazib jadi karbal banyak betul salam dan ada The Voice of America